Adams, Radio Taveno. Like all Americans, I am outraged by the violence. Like and the Huluma, America, and Yetakaido Amas, go to Natunahuka, but Amaskotunyal. ደጋፊዎቻቸው ከትላንት በስቲያ የተወካዮች ምክር ቤቱን ህንፃ በመውረር የፈጸሙትን የአመፅ ድርጊትና ሁከት የተሞላበት ህገወጥነት ተከትሎ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ናቸው። በቪዲዮ በተቀረጸ መልእክታቸው ይህን ያሉት። ለመጀመሪያ ጊዜም አሁን መላው ትኩረቴ እንከን አልባ የስልጣን ሽግግር ይፈጸም ዘንድ ማረጋገጥ ነው ብለዋል ትራምፕ። በትላንትና ውለት የተካሄደውን አመፅ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል። እኚህኛዋ ደግሞ የምክር ቤቷ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ ናቸው። የትራምፕን የገዛ ፓርቲ ሪፐብሊካን አባላት ጨምሮ ከስልጣን ይወገዱ የሚለው ጥሪ እየተሰማ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። ለኢትዮ ሱዳን ድንበር ውዝግብ ዘላቂ መፍትሄ ይፈለግለት በሚለው ጥያቄ ላይ ያተኮረ ዝግጅት አፍሪቃ መቼ ይሆን የኮቪድ-19 ክትባት መድኃኒት የምታገኘው? የእነኚህንም ዝርዝሮች ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አርብ ታህሳስ 30 2013 ዓ ም ሌሎች በርከት ያለው ወቅታዊ ዘገባዎችና ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ጽዮን ግርማ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሻችሁ። አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የህወሀት የቀድሞ ታጋይ የነበሩት አቶ ስብሐት ነጋና አራት ሰዎች ተደብቀውበት ከነበረው ቦታ ተገኝተው መታሰራቸውን መከላከያ ሰራዊት አስታወቀ። የህወሀት ነባር ታጋይ የነበሩት አቶ ስብሐት ነጋን ጨምሮ ሌሎች አምስት ሰዎችን በቁጥጥር ስር መዋሉን የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዲየር ጄኔራል ተስፋ ያያሌውን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በተጨማሪም ወይዘሮ አልጋነሽ መለስ የተባሉ ግለሰብ ገደል ውስጥ ገብተው ህይወታቸው ማለፉ ተገልጿል። የኢትዮጵያ መንግስት እያካሄደ እንደሆነ በሚገልጸው ህግ የማስከበር ሂደት ውስጥ ለህግ ለማቅረብ የእስር ማዘዣ አስቆርጦ እያፈላለጋቸው እንደሚገኝ ሲገልጽ ከቆየው የህወሀት የአሁንና የቀድሞ አመራሮችና ወታደራዊ መኮንኖች መካከል አንዱ የሆኑት የቀድሞ ነባር ታጋይ አቶ ስብሀት ነጋና ሌሎች ግለሰቦችን ለሰው ልጅ እጅግ አስቸጋሪ ከሆነ ቦታ ላይ በቁጥጥር ስር እንደዋሏቸው ብርጋዲየር ጄኔራል ተስፋ ያስታውቀዋል። ከአቶ ስብሀት በተጨማሪም መንግስት በቁጥጥር ስር እንደዋላቸው የገለጸው በጦር ኃይሎች ሆስፒታል ውስጥ ሐኪም እንደነበሩ የተገለጸው ሌተና ኮሎኔል ጸአዱ ሪች ሁለት መክዳታቸው የተገለጸ ኮሎኔል ክንፈ ታደሰና ኮሎኔል የማነ ካሳ እንዲሁም አቶ አስገደ ገብረ ክርስቶስ በቁጥጥር ስር መዋላቸውን ጄኔራሉ ገልጸዋል። በሌላ በኩል በዚሁ ዜና ላይ እንደተጠቀሰው የሜጀር ጄኔራል ሀየሎም አርአያ ባለቤት የነበሩትና በዩናይትድ ስቴትስ ነዋሪ እንደነበሩ የተገለጸው ወይዘሮ አልጋነሽ መለስ የተባሉ ግለሰብ የህወሓት አመራሮችን ለመያዝ በነበረው ሂደት ውስጥ ለማምለጥ ሲሞክሩ ገደል ውስጥ ገብተው ህይወታቸው አልፏል ብለዋል ብሪጋዴር ጄኔራል ተስፋዬ ለዚያ በሰጡት መግለጫ። ተሰናባቹ ፕሬዚዳንት ዶናልድ ትራምፕ ደጋፊዎቻቸው የተወካዮች ምክር ቤት ህንጻን በመውረር ያሳዩት አመፅ ሁከትና ህገ ወጥነት እንዳስቆጣቸው ትላንት ማምሻውን በቪዲዮ ተቀርጾ በትዊተር ገጻቸው ላይ በተላለፈ መልእክት አስታወቁ። ምርጫውን ማሸነፋቸውን በመግለጽ እንደማይቀበሉት ሲገልጹና የተለያዩ ሙከራዎችን ሲያደርጉ የቆዩት ትራምፕ በትላንትናው የቪዲዮ መልእክታቸው ላይ ምክር ቤቱ ኤሌክቶራል ኮሌጅ የሰጠውን የጆ ባይደንን አሸናፊነት በአብላጫ ድምጽ ማረጋገጡን ቢቀበሉም ባለው ልማድ መሰረት ለተመራጩ ፕሬዝዳንት የሚላከውን የእንኳን አደረሰ መልእክት በንግግራቸው ውስጥ አላካተቱም። ነገር ግን በመጪው ጥር ሀያ የአውሮፓውያኑ ሁለት ዓመተ ምህረት የዴሞክራቱ ተመራጩ ፕሬዝዳንት ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ቃለ መሐላ እንደሚፈጽሙ ተናግረዋል። የእርሳቸው ትኩረትም ሰላማዊ የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ እንደሆነ ተናግረዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ ምክር ቤት ረብሻ ጉዳት የደረሰበት የፖሊስ ባልደረባ ህይወቱ አለፈ። ከትላንት በስቲያ ረቡ ታህሳስ 28 2013 ዓመተ ምህረት ማምሻውን የተሰናባቹ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስን ምክር ቤት በመውረር ያስነሱት ረብሻ እና እያደረሱት የነበረውን ጉዳት ለመከላከል ፊት ለፊት ተጋፍጦ የነበረው የምክር ቤቱ ፖሊስ ባልደረባ ብራያን ዲ ሲክኒክ የደረሰበት ጉዳት ማገገም ስላልቻለ ህይወቱ ማለፉን የካፒቶል ፖሊስ አስታውቋል። ብራያን በዚህ ረብሻ ምክንያት ህይወቱ ያለፈ አምስተኛው ሰው ነው። በዚህ ዓለምን ባስደነገጠውና ና ዩናይትድ ስቴትስን ቀውስ ውስጥ የከተታትን ድርጊት ማስቆም ባለመቻላቸው ሶስት ከፍተኛ የምክር ቤቱ የደህንነት ባለስልጣናት ስራቸውን ለቀዋል። በተያያዘ ፕሬዚዳንት ዶናልድ ትራምፕ በምክር ቤቱ የተነሳውን የአመጽ ድርጊት ተከትሎ የዩናይትድ ስቴትስ ህገ መንግስት ሀያ አምስተኛ ማሻሻያ በሚያዘው መሰረት ከስልጣን መወገድ አለባቸው ከሚሉ የዴሞክራትና ሪፐብሊካን ፓርቲ አባላት ከፍተኛ ግፊት እየደረሰባቸው ነው። መጪው የእንደራሴዎች ምክር ቤት መሪ ይሆናሉ የተባሉት ቻክ ሹመር እና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚዳንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችላቸውን እና የህገ መንግስቱን ሀያ አምስተኛ ማሻሻያ በመጥቀስ ስልጣናቸውን ለተመራጩ ፕሬዚዳንት ጆ ባይደን ከማስረከባቸው ቀደም ብሎ ባሉት ጥቂት ቀናት ከስልጣን እንዲነሱ እየወተወቱ ነው። አድማጮች ከዜና በኋላ እነዚህን ዘገባዎች የተመለከተ ዘርዘር ያለ መረጃዎችን እናስደምጣችኋለን። የዩናይትድ ስቴትስ የጤና ጉዳይ ባለስልጣናት እና ሳይንቲስቶች ረቡዕ ዕለት በምክር ቤቱ የታየው የረብሻ ሁኔታ ቀድሞኑ ዜጎቿ በኮቪድ አስራ ዘጠኝ ወረርሽኝ ለተቸገሩባት ዩናይትድ ስቴትስ ተጨማሪ አደጋ መሆኑን አስታወቁ በምክር ቤቱ ዙሪያና ውስጥ የታየው የደቦ አመፅ አካላዊ መራራቅ እንዳልነበረው ገልጸው አብዛኞቹ የፕሬዚዳንት ትራምፕ ደጋፊዎች የአፍና አፍንጫ መሸፈኛ ጭንብር ሳያጠልቁ ወደ ህንጻው እና ወደ ህግ ህግ አውጪዎቹ ቢሮ ሲገቡ ታይተዋል ብለዋል። ተቃዋሚዎቹ ሲጮሁና እርስ በርስ ሲጠጋጉ እንደነበር ያስታወሱት የጤና ባለሙያዎቹ እነዚህ እንቅስቃሴዎች ቫይረሱን አስተላላፊዎች ናቸው ብለዋል። የጆንስ ሆፕኪንስ ዕለታዊ የኮሮና ቫይረስ መረጃ ማዕከል በበኩሉ ትላንት ብቻ ቫይረሱ አራት ሺ ሰማኒያ አምስት ሰዎችን መግደሉን ተመዝግቧል ብለዋል። የዓለም የጤና ድርጅት የአውሮፓ ክፍል ዓለም እጅግ አጣዳፊ በሆነ የኮቪድ-19 ወረርሽኝ ውስጥ ገብቶ ሊሆን ስለሚችል የወረርሽኙን መስፋፋት ለመቆጣጠር ወሳኝ እርምጃዎችን በአስቸኳይ መውሰድ የሚገባ መሆኑን በመግለጽ አስጠንቅቋል። በአውሮፓ ከ26 ሚሊዮን በላይ ሰዎች ለኮቪድ-19 መጋለጣቸው የተረጋገጠ ሲሆን ከዚህ ውስጥ ወደ 580 ሺ የሚደርሱ ሰዎችን በወረርሽኙ ሕይወታቸውን ማጣታቸው ተነግሯል። የዓለም የጤና ድርጅት በአውሮፓ የወረርሽኙ መጠን አሁንም በከፍተኛ ሁኔታ ላይ እንደሚገኝ አስታውቋል። በዚህም የተነሳ በአህጉሩ ያሉ ሀገሮች ድንበሮቻቸውን ሙሉ ለሙሉ ለመዝጋት እርምጃዎችን እየወሰዱ ሲሆን ይህም ከ230 ሚሊዮን በላይ የሚሆኑ ሰዎችን የሚነካ መሆኑ ተመልክቷል። የዓለም የጤና ድርጅት የአውሮፓ ዲሬክተር ሃንስ ክለግ መጪው ዓመት ወረርሽኙን ለመከላከል የሚያስችሉ እንደ ክትባትና የመሳሰሉ አዳዲስ መንገዶችን ይዞ እንደሚመጣ ገልጸው በዚያው መጠን በአሁኑ ሰዓት ቫይረሱ ያለበት ሁኔታ እጅግ አሳሳቢ መሆኑን ተናግረዋል። ዲሬክተሩ እንደሚሉት የኮቪድ-19 ቫይረስ መልኩን ቀይሯል። ቫይረሶች በጊዜ ሂደት ውስጥ መልካቸውን የሚለዋወጡ መሆኑ የተለመደ ነገር ነው። ምንነቱ በጥቂቱ የሚታወቀው ይሄኛውን ቫይረስን ግን አሳሳቢ የሚያደርገው የሚሰራጭበት ፍጥነትና የተላላፊነቱ መጠን ነው ብለዋል። በዓለም አቀፉ የጤና ድርጅት ውስጥ ከታቀፉ የአውሮፓ ሀገሮች ውስጥ አዲስ ዝርያና መልክ ያሳየው ይህ ቫይረስ በሀያ ሁለት ሀገሮች ውስጥ መታየቱን ድርጅቱ አስታውቋል። አድማጮች የምትዳምጡት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ሱዳን ከእስራኤል ጋር ያላትን ግንኙነት የሚያለሳልስ እና ሰላማዊ የሚያደርገውን የአብርሃም ስምምነት የተሰኘውን ስምምነት ፈረመች። ይሄ ስምምነት ሱዳን ከአለም ባንክ ለተበደረችው እጅግ ብዙ ብድር ስረዛ መንገዱን የሚጠርግ ነው። ነባ ሞሆዲን ከካርቱም የላከችውን የደንገረመው እንደሚከተለው ታቀርብልናለች። ታሪካዊ የሆነው ስምምነት እሮብ ታህሳስ 28 እለት በካርቱም በሚገኘው የአሜሪካ ኤምባሲ የዩናይትድ ስቴትስ ግምጃ ቤት ኃላፊ ስቴቨን ሙንቺንና የሱዳን የፍትህ ሚኒስቴር ነስረዲን አብዱልባሪ ተፈርሟል። ከመርሃ ግብሩ በኋላም አብዱልባሪ ለጋዜጠኞች የሙንቺን ታሪካዊ ጉብኝት በሱዳንና በዩናይትድ ስቴትስ በኩል ያለውን ግንኙነት እንደሚያጠናክር በመግለጽ ንግግር አድርገዋል። ኑራሒብ ቢ አተቃሩብ ልከቢር እስራኤል ከአረብ ሀገራት ጋር ያላትን ቅርርብ እጅግ እናደንቃለን። ይህን እስራኤልና የሱዳን ቅርርብም ሱዳን ራሷንም ሆነ ቀጠናውን ለማሳደግ ትጠቀምበታለች። በተመሳሳይ የአሜሪካ የግምጃ ቤት ኃላፊ ስቴቨን ሙንቺንም በእስራኤልና በሱዳን መካከል የተደረሰውን ስምምነት አድንቀዋል። እዚህ ከእናንተ ጋር በመሆኑ ክብር ይሰማኛል። እንደሚመስለኝ ለእስራኤልም ሆነ ለሱዳን ሕዝቦች በባህልና በኢኮኖሚ እድሎች ላይ መሠረቱ ትልቅ ለውጥ የሚያመጣ ነው። የአብርሃም ስምምነት ዩናይትድ ስቴትስ በተባበሩት አረብ ኤሚሬቶች፣ ባህሬንና ሱዳንን ጨምሮ ለአስርት ዓመታት ከእስራኤል ጋር ያቋረጡትን ግንኙነት ለማስቀጠል ያደረገችው የተከታታይ ድርድር ውጤት ነው። ሱዳን ስምምነቱን ለመቀበል የወሰነችውም ዓለም አቀፍ ብድር ለማግኘት አግዷት ከቆየውና በዩናይትድ ስቴትስ ከተካተተችበት የዓለም አቀፍ የሽብርተኝነት ዝርዝር እንደምትወጣ ከስምምነት በመደረሱ ነው። በታህሳስ ማገባደጃ ላይም ዩናይትድ ስቴትስ ሱዳንን የዳኝነት ዝርዝሩ ያስወጣቻት ሲሆን በተጨማሪም ሀገሪቱ ከዓለም ባንክ ያለባትን እዳ ለመክፈል የሚረዳ የአንድ ቢሊዮን ዶላር የገንዘብ ድጋፍ አድርጋለች። ሱዳናዊው የምጣኔ ሀብት ባለሙያ ኤልኑር ሱዳን በኑሮ ውድነትና በእጥረት የተዳከመውን ምጣኔ ሀብቷን መልሳ ለመገንባት ይሄ ድጋፍ ያስፈልጋታል ይላል። ሱዳን ከአብርሃም ስምምነትና ከዩናይትድ ስቴትስ የሽግግር ብድር ስረዛ እንዲሁም ወደ ዓለም አቀፍ የባንክ ስርዓት በመካተቷ ትጠቀማለች። ይህ ስምምነት ሱዳን 1.5 ቢሊዮን ዶላር በየዓመቱ እንድትወስድ ይፈቅዳል። ይህም የተዳከመው የሱዳን ኢኮኖሚ እንዲያንሰራራ ያግዛል። ሱዳን እንደ አውሮፓውያን አቆጣጠር በ1990ዎቹ በዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ የተካተተውን ኦሳማ ቢንላደን መጠለያ በመስጠቷ ዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ አስገብታት ቆይታለች። ለነባ መውህድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን እናመሰግናለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ሉዓላዊ መማክርት ምክትል ሊቀመንበረ ጀኔራል መሐመድ ሐምዶን ዳግሎን የተመራ ከፍተኛ ልኡካን ቡድን በቤተ መንግስት ተቀብለው አነጋገሩ። በውይይታቸውም በሀገራቱ የሁለትዮሽና በቀጠናው መረጋጋትን ለማስፈን በሚረዱ ጉዳዮች ላይ መግባባት ላይ እንደደረሱ የኤርትራ ዜና አገልግሎት ገልጿል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው። ፕሬዚደንት ኢሳያስ አፈወርቂ እና ጀኔራል ደግሎ የሁለቱን ሀገራት ግንኙነት ለማጎልበት በሚያስችሉ ጉዳዮች ዙሪያ ባደረጉት ግንኙነት በልማት በዲፕሎማሲና ጸጥታው ጉዳዮች ላይ ትብብራቸውን ለማሳደግ ስምምነት ላይ መድረሳቸውም ተገልጿል። ከዚህ በተጨማሪ ሁለቱም ወገናት በአፍሪቃ ቀንድ እድገትና እንዲሁም ለሁለቱ ሀገራት አስፈላጊነት ባላቸው ቀጠናዊ ጉዳዮች ላይ ሀሳብ ለሀሳብ መለዋወጣቸውም ዜናው አመልክቷል ከሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀኔራል መሐመድ ሐምዳን ደጉሎ ጋር አብረው የመጡት የሱዳን ጊዜያዊ የውጭ ጉዳይ ሚኒስተር አሰይድ ዑመር ገመረዴ የጉብኝቱ ዋነኛ ዓላማ በአንድ በኩል በሁለቱ ሀገራት ያለውን ስትራቴጂያዊና የወንድማማችነት ግንኙነት ለማሳደግና ለማጎልበት በሌላ በኩል ደግሞ በተለይ በቀጠናዊና አህጉራዊ ጉዳዮች ላይ የጋራ መግባባት ለመፍጠር መሆኑን በመጥቀስ ዘላቂ ግንኙነትና ምክክር እንዲኖር ስምምነት ላይ መድረሳቸውን አስረድተዋል። በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀኔራል ሐምዳን ደግሉ የተመራው የሱዳን ከፍተኛ የልዑካን ቡድን ዛሬ ረፋድ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገባ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና የፕሬዝደንት የፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ እንደ እንደተቀበሏቸውና ጉብኝታቸውን አጠናቀው ከቀትር በኋላ ሲመለሱም እንደሸኟቸው ዜናው ገልጸዋል። በኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና በፕሬዝደንት በፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልኡካን ቡድን ታሕሳስ 27ና 28 በሱዳን ባደረገው የስራ ጉብኝት ለሱዳን ሉዓላዊ መማክርት ሊቀመንበር ጀነራል አብደልፈታህ አልቡርሃን ከፕሬዚደንት ኢሳያስ አፈወርቂ የተላከ መልእክት እንዳደረሱና በሱዳን ቆይታቸውም ከሱዳን ጠቅላይ ሚኒስተር አብደላ ሐምዶክ ጋር ተገናኝተው በኤርትራና ሱዳን መካከል ያለውን ግንኙነት ለማጠናከር እንዲሁም ቀጠናዊ ትብብርን ለማጎልበት በሚረዱ ጉዳዮች ላይ መወያየታቸውና ምክክር ማድረጋቸው የሚታወስ ነው። በግንኙነታቸውም በሁለቱ ሀገራት መካከል ዘላቂና ቀጣይነት ያለው ጉብኝትና ምክክር እንዲኖር ስምምነት ላይ መድረሳቸው የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርሀ። እናመሰግናለን። አድማጮች፣ ዜናው በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጽዮን ግርማን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ታህሳስ 30 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢር እስከ ማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እንበል። ከተማሪዎቼ ጋር በመሆን አንድ የገጠር ቀበሌ እንጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማይቼ ያለው ፕሮፌሰር ካንአን አምባላም በአምቦ ዩኒቨርሲቲ የህዝብ አስተዳደርና የልማት ስራ አመራር መምህር ናቸው። በሁለተኛው አጋማሽ ስርጭታችን ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ፕሬዚዳንት ትራምፕ ትናንት በቪዲዮ ተቀርጾ በወጣ መልእክታቸው በዚህ ሳምንት ደጋፊዎቻቸው የተወካዮች ምክር ቤትን ህንጻ በመውረር ያሳዩት አመፅ፣ ሁከትና ህገ ወጥነት ያስቆጣቸው መሆኑን ገልጸዋል። የአመፁን ድርጊት ተከትሎም ትራምፕ ከስልጣን መወገድ አለባቸው ከሚሉ የዲሞክራትና የሪፐብሊካን ፓርቲ አባላትም ከፍተኛ ግፊት እየደረሰባቸው ነው። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በዚህ ሳምንት በፕሬዚደንት ትራምፕ ደጋፊዎች በዩናይትድ ስቴትስ ተወካዮች ምክር ቤት ሕንፃ ላይ የተካሄደው ወረራ ከብዙ ሰዎች ጭንቅላት ውስጥ ገና አልወጣም። ፕሬዚደንት ትራምፕ አመፁን አስመልክቶ ትላንት ሐሙስ ምሽቱ ላይ በቪዲዮ ምስል ያወጡት መግለጫ አገሪቱ በዚህ ሁኔታ ውስጥ እንዳለች ነው። እንደ ሁሉም አሜሪካውያን የተካሄደው አመፅ ህገወጥነቱና ሁከቱ በጣም አስቆጥቶኛል። ትራምፕ ምክር ቤቱ የምርጫውን ውጤት በማረጋገጥ ማጽደቁን ቢቀበሉም ባለው ልማድ መሰረት ለተመራጩ ፕሬዚደንት የሚላከውን የእንኳን ደስ አላችሁ መልእክት በንግግራቸው ውስጥ አልጨመሩም። አሁን ትኩረቴን ሰላማዊው የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ ነው። ጆ ባይደን ከትራምፕ ንግግር ቀደም ብለው ሐሙስ ጠዋት ባሰሙት ንግግር ትራምፕን በድጋሚ ገስጸዋቸዋል። በተቋሞቻችንና በዲሞክራሲያችን ላይ በሁሉም መስክ ጥቃት መፈጸም የጀመሩት ገና ከመነሻው ጀምረው ነው። ትናንት ያደረጉትም የዚህ የማያቋረጠው ጥቃት ድምር ውጤት ነው። ባይደን ፕሬዝደንት ትራምፕ አመጹ እንዲቀሰቀስ በማድረጋቸው ከስልጣን መወገት ይገባቸዋል የሚለውን ውትወታ አስመልክቶ በንግግራቸው ውስጥ ምንም ያሉት ነገር የለም። መጪው የእንደራሴዎች ምክር ቤት መሪ ይሆናሉ የተባሉት ቻክ ሹመርና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ግን ፕሬዝደንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችለውንና የተሻሻለውን የህገ መንግስቱን አንቀጽ 25 በመጥቀስ እየወተወቱ ነው። እንዲህ ይላሉ ፕሎሲ። በትላንትናው ዕለት የተካሄደውን አመፅ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል። ገና 13 ቀን የሚቀራቸው ቢሆንም የትኛውም ቀን በአሜሪካ ዘግናኝ የሆነ ክስተት የሚታይበት ቀን ሊሆን ይችላል። የሪፐብሊካን ፓርቲ የተወካዮች ምክር ቤት አባል አዳም ኪንዚንገርም በበኩላቸው እንዲህ ብለዋል። ሁሉም ነገሮች የሚያሳዩት ፕሬዚደንቱ ከኃላፊነታቸውና ሌላው ቀርቶ የገቡትን ቃለ መሀል ላይ ዘነጉ ብቻ ሳይሆን ካለው እውነታ ራሱ እጅግ የራቁ ናቸው። የህገ መንግስቱ የማሻሻያ አንቀጽ 25 ተግባርና ኃላፊነቱን በሚገባ መወጣት ያልቻለን ፕሬዝደንት በምክትል ፕሬዝደንቱና በአብዛኞቹ የካቢኔ አባላት ድምፅ ማስወገድ የሚቻልበትን አግባብ ይፈቅዳል። ከምክትል ፕሬዝደንቱ ሆነ ከካቢኔ አባላቱ ግን ይህን እርምጃ በመደገፍ ድምፁን ያሰማ የለም። ይህን አስመልክቶ ከአሜሪካ ኢንተርፕራይዝ ተቋም ጆን ፎርቲየ እንዲህ ይላሉ። ከቀሩት ቀናት አንጻር በህግም ሆነ እርምጃውን ተግባራዊ ከማድረጉ አንጻር አንዳንድ መሰናክሎች ሊገጥሙ ይችላሉ። ስለዚህ መደረጉን ሊደረግ ይችል ይሆናል ይሁን እንጂ ግን በጣም በጣም አስቸጋሪ ነው የሚሆነው። በሌላም በኩል የፌዴራል አቃቢ ህግ በተካሄደው አመፅ ዙሪያ ምርመራ እንደሚያደርግና ወንጀለኞችም ላይ ክስ እንደሚመሰረት አስታውቋል። ያ ምናልባትም የምክር ቤቱ አባላት የምርጫውን ውጤት በማጽደቅ የባይደንን አሸናፊነት እንዳያረጋግጡ ደጋፊዎቻቸውን ወደ ምክር ቤቱ ህንፃ እንዲያመሩ በመገፋፋት አመፁን አነሳስተዋል የሚባሉትን ፕሬዝደንት ትራምፕንም የሚጨምር ሊሆን እንደሚችል ተነግረዋል። ትራምፕ በምርጫው ልሸነፍ የሚችለው ምርጫው ከተጭበረበረ ብቻ ነው የሚለውን ለወራት ሲናገሩ ቆይተዋል። በጋሪዮሽ ከሚሰራው የፖሊሲ ተቋም ጄሰን ጋርሙት እንዲህ ይላሉ። የሚታዩት ምስሎች በጣም አስደንጋጭና አሳዛኝ ናቸው እና እኔ እንደሚመስለኝ፣ እንዳለመታደል ሆኖ ይህ ፕሬዚደንቱ ለዲሞክራሲ ካላቸው ንቀት አንጻር ውጤቱ ይህ ሊሆን እንደሚችል ሲጠበቅ የቆየ ይመስለኛል። አፈ ጉባኤዋ ናንሲ ፐሎሲ ምክትል ፕሬዚደንት ማይክ ፔንስ የህገ መንግስቱን ማሻሻያ አንቀጽ 25 በመጥቀስ እንቅስቃሴ የማያደርጉ ከሆነ ምክር ቤቱ ፕሬዚደንቱን ከስልጣናቸው ለማንሳት የሚያስችለውን የፖለቲካ ውሳኔ ይሰጣል ብለዋል። ትራምፕ እንደ አውሮፓ አቆጣጠር በ2019 መገባደጃው ላይ ከስልጣናቸው እንዲነሱ በተወካዮች ምክር ቤት ውሳኔ የተላለፈባቸው ቢሆንም የህግ መወሰኛው ምክር ቤት እንደ አውሮፓ አቆጣጠር የካቲት 2020 ሳይደግፈው በመቅረቱ ውሳኔው ውድቅ መሆኑ ይታወሳል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ቅርንጅል ለዘገባው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ረቡዕ ዕለት ዋሽንግተን ዲሲ በተፈጸመው ና እስካሁን በታወቀው ለአራት ሰዎች መሞትና ለበርካቶችም እስር ምክንያት በሆነው ሁከት የዓለም መሪዎች ድንጋጤያቸውን እየገለጡ ነው። ሁከቱ የተፈጠረው የፕሬዝዳንት ዶናልድ ትራምፕ ደጋፊዎች በህዳር ወር ላይ በዩናይት ስቴትስ በተካሄደው ምርጫ ያሸነፉትን ጆ ባይደንን ውጤት ተቃውመው ወደ ምክር ቤቱ ባመሩበት ወቅት ነው። የዩናይት ስቴትስ ፍርድ ቤቶች ትራምፕ ምርጫው ተጭበርብሯል ሲሉ ያቀረቡትን አቤቱታ በተደጋጋሚ ውድቅ ማድረጋቸው ይታወቃል። ሄንሪ ሬጅዌል ከለንደን ያደረሰንን ዘገባ ስምኝሽ የቆየታ አቀርበዋለች። ሩብለት በዩናይትድ ስቴትስ ምክር ቤት በተፈጠረው ሁከት የአውሮፓ ወዳጅ ሀገራት መሪዎች ድንጋጤያቸውን እየገለጹ ነው። ከነዚህ መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁኔታው አሜሪካንን አይወክልም ብለዋል። ዛሬ በዋሽንግተን ዲሲ የተፈጠረው ነገር በእውነቱ አሜሪካን የሚገልጽ አይደለም። የጀርመኗ ቻንስለር አንጌላ ማርኬል በበኩላቸው ዲሞክራሲ በተፈጠረው ነገር እንደማይሸነፍ ተናግረዋል። ዲሞክራሲ ከአጥቂዎችና ሁከት ፈጣሪዎች የበለጠ ጠንካራ ነው። በትዊተር ገጻቸው ላይ አስተያየታቸውን ያሰፈሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰንም በተመሳሳይ በአሜሪካ የተፈጠረውን ሁከት የሚያሳፍር ሲል ገልጸውታል። የሀገር ውስጥ ጉዳይ ሚኒስትራቸው ፕሪቲ ፓቴል ደግሞ ለሁኔታው ፕሬዝዳንት ዶናልድ ትራምፕን ተጠያቂ አድርገዋል። የእሳቸው ንግግሮች ናቸው ወደ ሁከት እንዲያመሩ ያደረጉት። ነገር ግን እስካሁን ድረስ የሆነውን ነገር አላወገዙ። ይህ ደግሞ ፍጹም ስህተት ነው። ሌላው በአሜሪካ በተፈጠረው አስደንጋጭ ሁከት ዙሪያ አስተያየታቸውን የሰጡት ደግሞ በምጽሐረ ቃሉ ኔቶ በመባል የሚታወቀው ሀያ ዘጠኝ አባል አገራት ያሉት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ስራ አስኪያጅ የንስ ስቶልትንበርግ ናቸው። ስቶልትንበርግ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ በዋሽንግተን ዲሲ የታየው በጣም አስደንጋጭ ነው፣ በአሜሪካ በዲሞክራሲ መንገድ የተካሄደው ምርጫ ውጤት ሊከበር ይገባል ብለዋል። የተባበሩት መንግስታት ድርጅትም በቃል አቀባዩ አማካኝነት የፖለቲካ አመራሮች ተከታዮቻቸው ወደ ሁከትና ብጥብጥ እንዳያመሩ የማድረግ ኃላፊነት አለባቸው በማለት በዚሁ በአሜሪካ በተፈጠረው ሁከት ዙሪያ ላይ አስተያየቱን ሰጥቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም አጋር አገራቸው በሆነችው አሜሪካ የተፈጠረው ከሀገሪቱ መርሆ ጋር የማይሄድ ነው ብለዋል። ሁሌም የሚያነቃንቀኝ ነገር ቢኖር የአሜሪካ ዲሞክራሲ ነው። ህገወጥነትና ብጥብጥ ከአሜሪካውያን እሴቶችና እስራኤላውያን ከፍተኛ ዋጋ ከሚሰጡት መርሆ ጋር ፍጹም የሚጣረስ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ በትዊተር ገጻቸው ላይ የዲሞክራሲ ሂደት በህገወጥ ተቃውሞ እንዲቀለበስ ሊፈቀድ አይገባም ሲሉ አስተያየታቸውን ሰጥተዋል። በዋሽንግተን ዲሲ በተፈጠረ ሁከት ዙሪያ አስተያየታቸውን የሰጡት ወዳጅ ሀገራት ብቻ አይደሉም። የተቀናቃኝ ሀገራት መሪዎችም ዋሽንግተንን እየወረፉ ናቸው። ከነዚህም መካከል የኢራኑ ፕሬዝዳንት ሀሰን ራውኒ በቴሌቪዥን ቀርበው ባደረጉት ንግግር የተፈጠረው ነገር የምዕራቡ ዓለም ዲሞክራሲ ምን ያክል በቀላሉ ተሰባሪ መሆኑን ያሳየ ነው ሲሉ ተናግረዋል። ቬንዙዌላ ዩናይትድ ስቴትስ ያጋጠማት በሌሎች ሀገራት ውስጥ የምትጭረው ጠብ ነው ስትል መግለጫ ስታወጣ ቻይና በበኩሏ ነገሩን ለመጠምዘዝ ሞክራለች። የዩናይትድ ስቴትስ መገናኛ ብዙሃን በአንድ ድምፅ የተፈጠረውን ሁከት ወንበዴዎች፣ አክራሪዎች፣ እኩይ ባህሪና አሳፋሪ የመሳሰሉ ቃላትን በመጠቀም አውገዘውታል። ግን በሆንግ ኮንግ ሁከት ያስነሱ ተቃዋሚዎችን ለመግለጽ የተጠቀሟቸው ቃላቶች ምንድናቸው? የሚያምር እይታ ነው ብለው ነበር። ሁከት ፈጣሪ ተቃዋሚዎችን እንደ ጀግና አቅርበው አሜሪካ ከጎናቸው ትቆማለች ነበር ያሉት። በተባበሩት መንግስታት ድርጅት የሞስኮ አምባሳደር የሆኑት ዲሚትሪ ፖሊያንስኪም በአሜሪካ የተፈጠረውን እንደ አውሮፓውያን አቆጣጠር በ2014 በዩክሬን ከነበረው አብዮት ጋር በማወዳደር ተመሳሳይ ሁኔታዎች በዋሽንግተን ዲሲ እየታዩ ነው ሲሉ በትዊተር ገልጻቸው ላይ ጽፈዋል። የዩናይትድ ስቴትስ ወዳጆች አብዛኞቹ አሜሪካውያን በዲሞክራሲያቸው ላይ በደረሰው ሁከት የተሰማቸውን ህመም ይጋራሉ። ጠላቶቿ ግን የተፈጠረውን ክስተት የፖለቲካ ውጤት ለማስቆጠር እንደ ድል እየተጠቀሙበት ነው። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ስመኝሽን አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ኮቪድ-19ን ይመለከታል። አፍሪካ መቼ ይሆን የኮቪድ-19 የክትባት መድኃኒት የምታገኘው ለሚለው ጥያቄ በአፍሪካ ዋናዋ የኮቪድ-19 ተጠቂ በሆነችው ደቡብ አፍሪቃን ጀምር የአገሪቱ ጤና ሚኒስትር በቀጣዮቹ ሁለት ወራት ውስጥ የጤና ሰራተኞችና ተጋላጭ የሆኑ ሰዎች የኮሮና ቫይረስ የክትባት መድኃኒት የመከተብ እድል ያገኛሉ ሲል አስታውቋል። ሌሎች የአፍሪቃ ሀገሮችን በሚመለከት ደግሞ የዓለም ጤና ድርጅት ባለስልጣናት ዝቅተኛ ገቢ ያላቸው ሀገሮች የክትባት መድኃኒቱን እንዲያገኙ ለማድረግ ቁርጠኛ መሆናቸውን መግለጻቸውን ጠቅሳ የአሜሪካ ድምጿ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍሳዬ ታቀርበዋለች። የደቡብ አፍሪካ የጤና ሚኒስትር ዞኤሊ ምኬዜ ሀገሪቱ በያዝነው ወር ማብቂያ ገደማ ባለው ጊዜ አንድ ሚሊዮን የክትባት መድኃኒት እንደምታገኝ በቀጣዩ የካቲት ወር ደግሞ ግማሽ ሚሊዮን እንደሚቀርብላት ተናግረዋል ክትባቱን የሚያቀርበው የህንዱ ሰረም ተቋም መሆኑ ተገልጿል የመጀመሪያው የክትባት አቅርቦት ለጤና ሰራተኞች እንደሚሰጥ የጤናው ሚኒስትር ገልጸዋል የክትባቱ አቅርቦት የዘገየው ሀገሪቱ ገና በመመረት ላይ ለነበረው ክትባት ገንዘብ ለመክፈል ስላቻለች መሆኑን ጠቁመዋል ሀብታም ሀገሮች የክትባቱ መድኃኒት ገና በመመረት ሂደት ላይ እያለ አስቀድሞ ገንዘቡን ሲከፍሉ መቆየታቸው ታውቋል ነገር ግን ደቡብ አፍሪካ ትደርስበታለች ብለዋል። የሀገሪቱ ባጀት ውሱን በመሆኑም አስትራ ዘኒካ በርካሽ ዋጋ ያቀረበውን የክትባት መድኃኒት ለመግዛት መወሰኗን የጤናው ሚኒስትር ሚኬዚ ገልጸዋል። የክትባቱ መድኃኒት በተቻለ ፍጥነት ወደ አገሪቱ እንዲገባ ለማድረግ እንጥራለን። የክትባቱን ፕሮግራም ስንጀምር ከሌሎች ብዙ አገሮች እጅግም አንርቅም፣ እንደውም ከብዙዎቹ አገሮች ጋር እኩል እንሆናለን። በአገሪቱ ከበፊቱ በፈጠነ መልክ የሚዛመት የኮቪድ-19 ቫይረስ በገባበት በአሁኑ ወቅት ሁኔታው ተባብሷል። በደቡብ አፍሪካ በ24 ሰዓታት ውስጥ 20ሺ የሚሆኑ አዲስ የቫይረሱ በሽተኞች ተገኝቷል። በባሰ ፍጥነት የሚዛመተው ቫይረስ ዳግም ዙሩ ስንገባ ደግሞ ሁኔታው የባሰ ይሆናል ሲሉ የጤናው ሚኒስትር አሳስበዋል። የሚሞቱት ሰዎች ቁጥር ከዚህ በፊት ካየነው የበዛ ነው። ሆስፒታል የሚገቡት ሰዎች ቁጥርም ከዚህ በፊት ከገጠመን ከፍ ያለ ነው። በየሰባት ቀናቱ የሚቀርበው የአዲስ በሽተኞች ቁጥርም ከዚህ ቀደም ባልታየ መልኩ የበዛ ነው። ቫይረሱ ደቡብ አፍሪካ ከገባበት መጋቢት ወር አንስቶ 11 ሚሊዮን የቫይረሱ በሽተኞች አሉ። የሀገሪቱ የተላላፊ በሽታዎች ተቋም በገለጸው መሰረት በሀገሪቱ 31368 የሚሆኑ ሰዎች ለህልፈት ተዳርገዋል። የጤና ሰራተኞች ከተከተቡ በኋላ ወሳኝ በሆነ የሥራ አይነት የተሰማሩት ሰዎች፣ አስተማሪዎች፣ በእድሜ የገፉና የጤና ችግር ያለባቸው ሰዎች በሁለተኛው ዙር እንደሚከተቡ ታውቋል። በዓመቱ ውስጥ አርባ ሚሊዮን የሚሆኑ ሰዎችን የመክተብ እቅድ እንዳለ የጤናው ሚኒስትር ተናግረዋል። የዓለም የጤና ድርጅት የክትባትና የባዮሎጂካል ስራ አስኪያጅ ዶክተር ኬት ኦብራየን ስለ ሌሎቹ የአፍሪካ ሀገሮች ሲናገሩ ደግሞ ለዓለም ዝቅተኛ ገቢ ያላቸው ዘጠና ሁለት ሀገሮች በኮቫክስ በኩል እንዴት የክትባት መድኃኒት ሊያገኙ እንደሚችሉ ጠቁመዋል። ኮቫክስ አንድ መቶ ዘጠና ሁለት ሀገሮች የተሳተፉበት ለክትባቱ መድኃኒት እኩል ተደራሽነት እንዲኖር የሚጥር ስብስብ ነው። ራሳቸውን ችለው የክትባት መድኃኒት ለመግዛት ለማይችሉት ዘጠና ሁለት ሀገሮች የክትባቱን መድኃኒት ለመግዛት የሚያስችል የለጋሾች ገንዘብ ቀርቧል። በያዝነው ጥር ወር ማብቂያ ድረስ ባለው ጊዜ ለእነዚህ ሀገሮች በቂ ክትባት ለማቅረብ ሰባት ቢሊዮን ዶላር የሚሆን ገንዘብ ያስፈልጋል። ኮቫክስ በአሁኑ ጊዜ ስድስት ቢሊዮን ዶላር አሰባስቧል። ስለሆነም ከሁለት ቢሊዮን በላይ የሚሆን የክትባት መድኃኒት አግኝቷል ማለት ነው። በያዝነው ወር ማብቂያ ላይ ወይም በቀጣይ ወር መጀመሪያ ገደማ ክትባቱን ማከፋፈል እንጀምራለን። በአፍሪካ በእስያ እና ሌሎች በዓለም ዙሪያ ያሉት ዘጠና ሁለት እራሳቸውን ችለው የክትባቱን መድኃኒት ለመግዛት የማይችሉት ሀገሮች ክትባቱን የሚያገኙት በዚሁ መልክ ነው። ዶክተር ኦብራን አያይዘውም ኤች አይ ቪ ያለባቸው ሰዎች መከተብ አለባቸው ብለዋል። ደቡብ አፍሪካ ከዓለም የበዙ ኤች አይ ቪ በሽተኞች እንዳሏት ታውቀዋል። ነፍሰ ጡርና የሚያጠቡ ሴቶች ግን ከመከተባቸው በፊት ሐኪምን ማማከር አለባቸው ብለዋል። የዓለም የጤና ድርጅት ባለስልጣኗ ተከታዩ የመጽሔት ርዕስ ደግሞ ወደ አድዋ ይወስደናል። ጉዞ አድዋ የሚል ስያሜ ያለውና ኢትዮጵያውያን አርበኞች የጣሊያን ወረራን ለመዋጋት አዲስ አበባ ላይ ተሰባስበው ወደ አድዋ የዘመቱበትን ጉዞ የሚዘክረው የእግር ጉዞ በመጪው ሳምንት እንደሚጀምር የጉዞ አስተናባሪዎች ለአሜሪካ ድምጽ አስታውቀዋል። በተጨማሪም ዘንድሮ የአድዋ ድል የአፍሪካውያን ሁሉ ኩራት መሆኑን በሚያበስር መልኩ በኪሊማንጃሮ ተራራ ላይ የአፍሪካ ህብረት የቱሪዝም ኢትዮጵያንና የኢትዮጵያን ባንዲራ የሚያስቀምጡ ተወካዮች ያዘጋጀ መሆኑንም አስታውቀዋል። የደንገረመው ከቡድኑ መስራችና ከጉዞ አስተባባሪ ያሬድ ሹመቴ ጋር ያደረገችውን ቆይታ ተንተርሶ ያጠናቀረችው ዘገባ ቀጥሎ ይቀርባል። እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው አመታዊ የጉዞ አድዋ ዘንድሮም ከጥር ስምንት ጀምሮ ለስምንተኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሹመቴ ለአሜሪካ ድምፅ አስታውቋል። ባለፉት ሰባት ዓመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ የሄዱ ሲሆን ዘንድሮም አንድ መቶ ሀያ አምስት ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸውን አጠናቀው መዘጋጀታቸውን ነው ያስታወቀው። ጉዟችን በኢትዮጵያ አቆጣጠር ጥር ስምንት ነው በፈረንጆቹ ጃንዋሪ አስራ ስድስት ማለት ነው ጉዞ የምንጀምረው ከዛ በኋላ አርባ ስድስት ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ አንድ መቶ ሀያ አምስት ተጓዦች ይኖሩናል ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ፣ የመሳሰሉት ነገሮች በሙሉ ከጥቅምት ሁለት ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በአምስት እና ስድስት ነው። ተጣርቶ ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም፣ ሁሉም ቢወስን ሁሉንም ይዘን ለመሄድ የምንችልበትን እድል እናመቻቻለን። ነገር ግን ወደ መቶ ሀያ አምስት ሰዎች ደርሷል ማለት ነው እና አንድ መቶ ሀያ አምስት ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው። በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ እውቅና እንዳገኘና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ሕዝቡ እንደሆነ ይጠቁማል። እንግዲህ ከአዲስ አበባ እስከ አድዋ ድረስ አንድ ሺ አስር ኪሎሜትር የሚፈጅ የእግር ጉዞ ነው። አርባ ስድስት ቀናት ሀያ ስምንት ከተሞች አሉ። ከሀያ ስምንቱ ከተሞች ውጭ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና እንደ ከዚህ በፊቱ አይደለም። እውነት ነው ይሄንን እኛ የምንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይሄንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለፍ አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባለው ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር አካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን። ነገር ግን ባሉት ጸጥታ ችግሮች ሰለባዊ መሆን አጋጣሚ እንዳይፈጠር በቻልነው አቅም በተቻለ መንገድ አጣርተን ሁሉም ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን እውቅና በሚያገኝ መንገድ ጉዞ እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው እውቅና የሚሰጠው የመንግስት አካል ነው። እንደዚህ አይነት ጉዞ ስናደርግ ዘንድሮም ያንን እውቅና ከመንግስት አካል አግኝተናል። ከዚህ ቀደም ጉዞ ታሪካዊ መጽሐፍትን የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከህብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ፣ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል። የትግራይን ህዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያሉ ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት፣ ከፍተኛ ኪሳራ እንደሚደርስበት እናምናለን። የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረቱ የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችንን ማየትና ያለበትንም ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን፣ ሰላም የሚመጣበትን፣ ህዝባችንን እፎይታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ ልባቸው አንድ ስለነበር ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል መሄድ እና መጠየቅ ሁኔታውን ማየት እና በቻልነው አቅም ደግሞ አለን፣ አብረን ነን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደ ኋላ ማፈግፈግ የለብንም፣ መቀጠል አለብን ብለን ስለወሰንን ነው እንግዲህ የምንሄደው። የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ሕብረት ጋር በመተባበር ሶስት ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ሕዝቦች የኩራት ምንጭ የሆነውን የጉዞ አድዋን የአፍሪካ ሕብረትንና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል። በየዓመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው። ዘንድሮ ከመነሻው የጀመርነው አድዋ የአፍሪቃ ድል በሚል ሀሳብ ነው ጉዟችንን ያቀድነው ለማድረግ እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት ማሰላሰል የምንችልበት የሀሳብ ድልድይ መሆን የምንችልበትን እድል መፍጠር ከቻልን ትልቅ ነገር ነው ብለን ስለምናምን የአፍሪቃ የመጨ- የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቅደናል። በዚህ መሰረት የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪቃ ህብረትን፣ የጉዞ አድዋ ሰንደቅን እንደዚሁም ደግሞ ላንድ ኦፍ ኦሪጅን የሚለው ሶስቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከርን ነው። ስለዚህ ይህም አንዱ በዘንድሮ ላይ ኤርት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት አመታት በተሻለ ለየት ባለ መንገድ እኛ ከምናደርገው የንባብ መሰናዶም ተጨማሪ ሌሎች ምሁራን የሚካተቱበት እና የምናርፉበት ቦታ ምሁራን እየመጡ ለተጓዦች ተጓዦች ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በሰፋ መልኩ ብዙሀን እንዲሳተፉበት የማሳደግ ህልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራችና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ መጨረሻው የመጽሔቱ ርዕስ ነው የምናልፈው። ከአንድ መቶ ዓመታት በላይ ያለምንም መፍትሄ የዘለቀው የኢትዮጵያና ሱዳን የድንበር ይገባኛል ጥያቄ በተለያዩ ጊዜያት ለሚከሰቱ ደም አፋሳሽ ግጭቶች ምክንያት መሆኑን አንድ የወሎ ዩኒቨርሲቲ መምህር ገለጹ። መንግስት በይገባኛል ጥያቄው አሸናፊ ሆኖ እንዲወጣ የታሪክና የሰነድ ማስረጃዎች ምሁራን የሚያቀርቧቸውን ግብዓቶችም መጠቀም ይገባዋል ነው ያሉት። መስፍን አራጌ ነው ያጠናቀረው። እንሆው በወሎ ዩኒቨርሲቲ የታሪክ ምሁር የሆኑት ዶክተር አለማየሁ እርቅሁን የሶስተኛ ድግሪያቸውን የማሟያ ጽሁፍ የጠረፍ ጉዳይና የድንበር ይገባኛል በኢትዮጵያና ሱዳን መካከል በሚል ርዕስ ነው የሰሩት። በቅርቡ በሁለቱ ሀገራት የተስተዋለውን የድንበር ግጭት አስመልክቶ የአሜሪካ ድምጽ ሬዲዮ አስተያየታቸውን ጠይቋቸዋል። ዶክተር አለማየሁ እንደሚሉት ለአንድ ክፍለ ዘመን ያለ ሕጋዊ የድንበር ክልላ የዘለቀው የሁለቱ ሀገራት ጉርብትና በፍጥጫና በግጭት የታጀበ ነው። የችግሩ ዋና ትልቁ ምንጭም የሆነው እንደ ሌሎች የአፍሪካ ሀገሮች ላይ ያደረገው ሁሉ የኛም ሀገር ምንም እንኳ በቅኝ ግዛት ባንገዛም የኢትዮጵያ ኢንተርናሽናል ወሰኖች ከጎረቤት ሀገሮች ጋር የምትዋሰንባቸው ወሰኖች በቅኝ ግዛት ዘመን የተደረጉ ስምምነቶች ናቸው። በተለይ ከአድዋ ጦርነት በኋላ ዳግማዊ አጼ ምኒልክ ኢትዮጵያን ወክለው ከጎረቤት ሀገሮችን ከያዙ ቅኝ ገዢዎቻቸው ጋር የተደረገው ስምምነት ነው። ይሁን እንጂ ግን ከሱዳን ጋር የተደረገው ስምምነት እጅግ በጣም በርካታ የሆነ ውጣ ውረዶችን ያለፈ ካለፈ በኋላ ደግሞ ብጅታዎችን አስከተለ። በኢትዮጵያ መንግስት እውቅና ላይ ያልተመሰረተ የማካ የማጠቃለል ስራ ነው የተፈጸመው። እንደ ዶክተሩ በሀያኛው ክፍለ ዘመን መባቻ ዳግማዊ አጼ ሚኒሊክ ከእንግሊዛዊ ሌተናል ኮሎኔል ጄኤል ሃሪንግተን ጋር ያደረጉት ስምምነት በተገቢው መንገድ አለመተግበሩ ችግሩ መፍትሄ ሳያገኝ ዘመናትን እንዲሻገር አድርጎታል። ዋናው የችግሩ መነሻው በሽታው ዳግማዊ አጼ ሚኒሊክ ከኮሎኔል ሃሪንግተን ጋር ያደረጉት ስምምነት ነው። እንግዲህ ስምምነቱ እንደ አውሮፓውያን ዘመን አቆጣጠር ከ1898 ጀምሮ እስከ 1902 የቆየ ነው። እጅግ በጣም እልህ አስጨራሽ የሆነ ድርድር ነው የተካሄደው። በተለይ በድ ድርድሩ ላይ እጅግ በጣም ከፍተኛ የሆነ ውዝግብ የተነሳው በመተማና ና በቤኒሻንጉል ጉሙዝ ነበር። በተለይ መተማ ላይ ዳግማዊ አጼ ሚኒልክ ምንድን ነው ይሄ የመተማ ጉዳይ ኢትዮጵያን ለብዙ ዘመናት ለሀገር ጉዳይ ሲሉ አጼ ዮሐንስን ጨምሮ መስዋዕት የከፈሉበት ነው። ስለዚህ የኢትዮጵያያን ደም የፈሰሰበት ነው። ኃይል እንኳ ባይኖረኝ በመተማ ጉዳይ በፍጹም አልደራደርም ሲሉ ነበር ለኮሎኔል ሃሪንግተን መላሽ የሰጡት። የቤኒሻንጉል ጉሙዝ ደግሞ አንደኛው አካባቢ ስትራቴጂካሊ ሲታይ እጅግ በጣም ወሳኝ ነው። ከሌሎች ሀገሮች ጋር የምትገናኙበት እንትን ነው እና የአባይ ተፋሰስን ተከትሎ የወንዙ ተፋሰስ ከሌሎች ሀገሮች ጋር የምትገናኝበት የቦታው ስትራቴጂካዊ አቀማመጡ እጅግ በጣም ወሳኝ ነው። ሁለተኛ ደግሞ ቤኒሻንጉል ጉሙዝ ወርቅና ሌሎች ማዕድናት ያሉበት ስለሆነ ከዚህ ከሀገራዊ ፋይዳ አንፃር በቤኒሻንጉል ጉዳይም እጅግ በጣም ሽንጣቸውን ገትረው ነበር የተከራከሩት። ይሁን እንጂ 1902 ላይ ከብዙ ጊዜ ድርድር በኋላ ሁለቱ ሀገሮች ስምምነት አድርገዋል። ስምምነቱ ምንድን ነው የሚለው 1902 ላይ የተደረገው አምስት አንቀጾች ያሉት ነው። አምስት አንቀጾች ያሉት ቢሆንም ግን ችግሩን የፈጠረው አንቀጽ ሁለት ላይ የሰፈረው እንትን ነው። አንቀጽ ሁለት ላይ የሰፈረው ምንድነው ነው የሚለው በዚህ በጠረጴዛ ዙሪያ ያደረጉት ስምምነት ይሄ ደሊሚቴሽን የሚባለው በአማርኛ ወደ መሬት ሂደው ሲካለሉ በኢትዮጵያና በእንግሊዝ መንግስት በኩል ሱዳንን ወክለው ወኪሎች በተገኙበት ነው። መሬት ላይ ወርደን ችካሎን የምንቸክለው የማካለን ስራውን የምንካለለው የሚል ነበር። ከአንድ አመት በኋላ እንደ ግሪጎሪያኑ አቆጣጠር በ1903 ዓ ም እንግሊዛውያኑ ኢትዮጵያን ያገለለ ተግባር በአይርላንዳዊ የካርታ ሰራተኛና ወታደራዊ መኮንን ሻለቃ ጓይን አማካኝነት ክለላ በማድረግ ፈጸሙ ይሉናል። ላይ ከሰሜን ከሰቲት እና ከራውያን ወንዝ መገናኛ ጀምሮ እስከ ታችኛው ድረስ ያለውን እስከ ሚሊሊየ የሚባለው አካባቢ ድረስ ኦልሞስት ከ1600 ኪሎ ሜትር ርዝመት ያለው ነውና ይህንን ብቻውን ነው የከለለው። ይሄ ብቻውን ሲከልል ምንድን ነው ያደረገው? በኢትዮጵያ መንግስት በኩል ወኪል ሳይኖረው፣ በተለይ በመተማና በቋራ አካባቢ ከአጼ ሚኒሊክና ከኮሎኔል ሀ dekat dan masmar ወደ መሀል ሀገር እየገባ በአንደኛው ሳይል 30 ኪሎ ሜትር ነው። በአንደኛው ሳይል ደግሞ በሌላ አካባቢ ደግሞ እስከ 40 ኪሎ ሜትር ድረስ ወደ ኢትዮጵያ ግዛት እየገባ እጅግ በጣም ድንግል መሬት ያለበትን ለወታደራዊና ለተለያዩ የስትራቴጂካዊ የሆኑ አካባቢዎችን ወደ ሱዳን እያደረገ እያስገባን እያስገባ ነው። ስለዚህ የችግሩ መነሻ ነው። ከሱዳን በኩል የሚሰሙ አንዳንድ ሙግቶች ግን ከለላው ያለ ኢትዮጵያ እውቅና አልተፈጸምም፣ የሚል እንደዚህ ብለው የሚከራከረው ወገኖች በተለይ በሱዳን በኩል ያለው የጸሐፊዎችና የአካዳሚክ ሶሳይቲውም ይሆናል ምንድን ነው። በጊዜው በኢትዮጵያ መንግስት ሀቅም ስላልነበራቸው የተማረ የሰው ኃይል እጥረት ስለነበራቸው ኢትዮጵያ የውጭ ሀገር ዜጎችን ቀጥራ የማሰራት ሀቅም ስለሌላ ብቻውን ነው ዳግማዊ የምንልክ ይህንን ስራ እንዲሰሩ የሰጡት። ከዚ እንግዲህ ከዚህ ከችግሩ አንጻር ዳግማዊ አፄ ሚሊክ ሁለቱንም ሀገር ወክለው እንዲካለሉ ለሻለቃ እውቅና ሰጥተዋል ብለው ይከራከራሉ። እኔ እንዳንድ የታሪክ ተመራማሪ ሳይ ዳግማዊ አፄ ሚሊክ በጊዜው ወርቅ በእሳት ይፈተናል እንደሚባለው ሁሉ የአውሮፓውያንን ሴራ ተጠንቅቀው የሚያውቁ በአውሮፓውያን ሴራና ተንኮል ብዙ ጊዜ የተፈተኑ በዚህ በውጫ ላይ ምን እንደተደረገ በደንብ ተጠንቅቀው የሚያውቁ በጊዜው የሀገርን ጥቅም ከማንኛውም የአፍሪካ መሪ እጅግ በጣም ተጠንቅቀው የሚያውቁ ዳግማዊ አፄ ሚኒሊክ ይህንን ነገር ያደርጋሉ ብሎ ማመን ሞኝነት ነው የሚመስለኝ። ስትከራከር ምን ጊዜም ቢሆን መረጃን መሰረት አድርጋ ነው ትከራከራ። በነዚ በሱዳን በኩል ያሉ ጻፊዎችና የሀሳብ አራማጆች ዳግማዊ አፄ ሚኒሊክ ይህን ጠረፍ ብቻውን እንዲከልል የሰጠው ምንም አይነት ማስረጃ የለም። በውጭ ሀገርም በሀገር ውስጥም ተፈልጎ መረጃ አልተገኘ በወቅቱ ከነበሩት ኢትዮጵያውያን ቋራንና መተከልን የሚያስተዳድሩት ራስ መንገሻት ከምና የወለጋው ገዢ ደጃጅ ጆቴ ቱሉ የፈጸሙት ተግባር ክለላው የኢትዮጵያን ይሁንታ ያላገኘ ለመሆኑ አንድ ማሳያ ነው ሲሉ ይከራከራሉ ራስ መንገሻት ከም በጊዜው በቋራና በመተከል አካባቢ በነበረበት ጊዜ ጌታ ዳግማዊ አጼ ምኒልክ ተረፉን እንድጠብቅ ነው እንጂ ወሰንን እንድካለል እኔን አልወከሉኝም በሀገሬ ግዛት መግባት መቻል የለበትም ብለው እሳቸውን ከግዛታቸው አስወጥተዋል የአጼ ምኒልክ ታማኝ ነበ የነበሩት ሁሉ ሌሎችም ሻለቃ ግቢንን አስረውታል። ይህ የሚያሳየው ምንድን ነው? በዳግማዊ አፄ ምኒልክ ፈቃድ ይሄ ሰውዬ በዛ አካባቢ ቢንቀሳቀስ ኑሮ ይህ ሰውዬ አይታሰርም ነበር። በሌላ በኩል የድንበር አካባቢዎቹ ስያሜ አረብ ቀምስ መሆኑን በማጣቀስ ቦታው የሱዳን ነው ብሎ ለማሳመን የሚደረገው ጥረት የጓያን ሴራ ውጤት እንደሆነ ዶክተሩ ያብራራሉ። በኢትዮጵያውያን በኩል ወኪሎች ያልተሳተፉ ስለመሆኑ አንደኛ ማረጋገጫው ጠረፍ ላይ ሻለቃ ግቢን ብቻውን ሲከልል ወሰን ምልክት አድርጎ ያስቀመጣቸው ቦታዎች ላይ የወስ የሚያስፈልጋቸው የቦታ ስሞች የአረበኛ ስሞች ናቸው። እዛ ላይ ከሰሜን ጀምረ እስከ ደቡብ ድረስ ስትሄድ የአረበኛ ስሞች ናቸው እዛ አካባቢ የተደረጉት። አካባቢውን ደግሞ ስታይ ለረጅም ዘመናት በኢትዮጵያ አስተዳደር ስር የቆዩ ናቸው። በተለይ ሱዳን በግብጽ ቅኝ ግዛት ስር ውስጥ ከመውደቃ በፊት ለረጅም ዘመናት የኢትዮጵያ አስተዳደር ሆነው የቆየ ነው። ከአክሱም ዘመን ጀምሮ በኋላ በመካከለኛው ዘመን ላይ ስርወ መንግስቱ ወደ ጎንደር ሲሄድ ጎንደር ነገስታት ያንን አካባቢ ለብዙ ጊዜ ሲገዙ የነበሩበት ነው። የታሪክ ሂደት ነው የነበረ። ይሄ ሁሉ የሚያሳየው ምንድነው? በኢትዮጵያ አስተዳደር ስር የቆየ ነው። በኢትዮጵያ አስተዳደር ስር ሲቆይ ደግሞ የሀገረኛ ስሞች አሉ። አካባቢው ስያሜ ከአስተዳደሩ ጋር ያሮ የሚሄድበት የታሪክ ሂደት ነበረ። እነዚያን ነገር ሁሉ ሙልጭ ያድኮክዶ ሻለቃ ግቢ የአረበኛ ስሞችን ነው ሲወስን የድንበር መስመሮች ላይ ምልክት የተደረገበት ድንጋይ ምልክት የተደረገበት ላይ ወንዙን እያንዳንዱን እንትን እዛ የድንበር ወሰን ምልክት አድርጎ የወሰደው ስያሜ ከአርበኛ ነው የተወሰደ። በኢትዮጵያ መንግስትና ሕዝብ እውቅና ያለው ወኪል እዚያ ቢሳጠፍ ኑሮ በቅንፍ ወይም ደግሞ በዚህ በአማራጭ መንገድ ከኢትዮጵያዊ የቦታ ስያሜ የተወሰደ ስሞች ይገኙ ነበር። በወቅቱ ኤርትራን ጨምሮ የነበረውን ከ200 ኪሎ ሜትር በላይ አስቸጋሪ ቦታ ያለ በቂ ትራንስፖርት ጓይ ከልሎ ለማጠቃለል ስድስት ወራት ብቻ እንደወሰዱበት ያመለከቱት ዶክተር አለማየሁ ከክለላው ሰማንያ ዓመት በኋላ የተደረገን ጥናት ዋቢ አድርገው ሲገልጹ ይህን ያህል ኪሎ ሜትር በተሻለ ቴክኖሎጂና የትራንስፖርት አቅርቦት ለመከለል በትንሹ ሰባት ዓመት ያስፈልግ ነበር ብለዋል። ከክልላው ጠድፊ አንጻር የጓያን ተግባር ምን ያህል የኢትዮጵያን ብሔራዊ ጥቅም የጎዳ መሆኑን ለመገንዘብ እንደማያዳግት ተናግረዋል። የድንበር ጥያቄውና የጠረፍ ጉዳዩ የአፄ ኃይለስላሴ መንግስትንም አንኳኩቷል፣ ደርግንም ጦር አማዟል። ሁሉም እንደ ዘመኑ የኢትዮጵያን ብሔራዊ ጥቅም ያስከብራል ያሉትን ማድረጋቸውን ዶክተሩ ያስረዳሉ። ኢህአዴግም የስልጣን መንበሩ ችግሩን ከተቆጣጠረ በኋላ ጥያቄው ጥያቄ ሆኖ ዘለቀ። መንግስት ችግሩን ለመፍታት የተጓዘባቸው ርቀቶች በዶክተሩ ሚዛን ራሱን የቻለ በጎና አሉታዊ ጎኖች አሉት። ሁለት ሺህ አምስት ላይ የኢትዮጵያ መንግስትና የሱዳን መንግስት አማይኬብል ሶሉሽን የሚል ስምምነት ነው የታጠሩት። አማይኬብል ሶሉሽን ማለት ወደ አማርኛው ሳምጣ ፖለቲካዊ መፍትሄ የሚል ይዘት ያለው ነው። ፖለቲካዊ መፍትሄ የሚለው ይዘት ምን የሚል መንፈስ ነው ያለው? በጠረፍ የሚገኙ የኢትዮጵያውያን የሱዳን ዜጎችን በኢኮኖሚ ማሰሳሰር ሱዳን እና ኢትዮጵያን ደግሞ እንደ ሀገር በልማት ማሳሰር፣ በጥቅም ማሳሰር፣ በጥቅም ሲተሳሰሩ የግጭቱ ቴንዴንሲ እየቀነሰ ነው የሚሄደው። ችግር እንኳ ቢፈጠር እዛ ሀብት አለን። በሀብት የተሳሰረ ሀብት ያፈራ ማህበረሰብ ወደ ግጭት አይገባም። ሌላው ወደ ፖለቲካዊ መፍትሄ ነው የሚሄደው የሚል ሀሳብ ይዘው ነው የመጡት። ሁለተኛው ግን የአማይኬብል ሶሉሽኑ ፖለቲካዊ መፍትሄ ያንን ግጭት የሚነሳበትን አካባቢ ለሱዳን እና ለኢትዮጵያውያን ገበሬዎች ነው ይከፈሉላቸው፣ ለሱዳን እና ለኢትዮጵያውያን ገበሬዎች ሁሉ ሲከፍሉ የተደረገው ትልቁ ስህተት ትልቁ ጥፋት በታሪክ ተወቃሽ የሚያደርጋቸው ኢትዮጵያውያን ገበሬዎች ለረጅም ዘመናት ሲያስተዳድሩ የነበሩት መሬት ለሱዳን ገበሬዎች ነው የተሰጠው። ከአካባቢው ገበሬዎች ባገኘውት መረጃ መሰረት ነው የምን ትረት እና ከደለሎ ቁጥር ሶስት ላይ 38 ሺህ ሄክታር መሬት ከዛ ደግሞ ከአብዱል መጂድ ሰፈር ጀምሮ እስከ ጓንግ ሱዳኖች አትባራ ይሉታል እና አንገረብ ሱዳኖች ባህረሰላም ሰላም ይሉታል መገናኛ ሱፋ ዋ የሚባል አካባቢ ነው የሚገናኘው። እስከዚያ ድረስ 15 ሄክታር መሬት ነው። ያንም የሱዳን ገበሬዎች እንዲይዞት ተደረጋል። የሱዳን ገበሬዎች እንዲይዞት ሲደረግ በረጅም ዘመናት ኢትዮጵያውያን ገበሬዎች ሲያስተዳድሩት የነበረው መሬት ነው። ይሄ የኢትዮጵያን ብሔራዊ ጥቅም አሳልፈው መስጠት ነው። ያ አካባቢ ድንበር እንኳ ባይኖር ማለት የግዊን መስመር ቤት እንደሚያልፍ አይታወቅም። የኢትዮጵያ ሕዝብና መንግስትም የማያምነው መስመር ነው። በዛ ያለው አቋሙ የተለየ ሆነው ይሁን እንጂ ግን ያንን አካባቢ ለረጅም ዘመናት ሲያስተዳድሩ የነበሩት ኢትዮጵያውያን ገበሬዎች ናቸው። ሱዳኖች ራሳቸውም እኮ ለኢትዮጵያ መንግስት ግብር እየከፈሉ ሲጠቀሙት ነበር። መረጃው አለን፣ ሬስቲም አለን። ለረጅም ዘመናት በኢትዮጵያ አስተዳደር የነበረው ያንን መሬት ነው። ለሱዳን ገበሬዎች ተላልፎ እንዲሰጥ የተደረገው አማይኬብል ሶሉሽን ሲባል ፖለቲካ መፍትሄ ሲባል ያንተን ሀገር መሬት ለነሱ ሰጠህ፣ ምን አይነት ፖለቲካ መፍትሄ ነው የምታደርገው? ኢትዮጵያ በድንበሩ ጉዳይ አሸናፊ ሆና እንድትወጣ የሚያስችሏት በርካታ አማራጮች እንዳላት የሚያስረዱት ዶክተር አለማየሁ መንግስት መረጃዎችንና ሰነዶችን በማሰባሰብና አሰብና የምሁራንን ግብዓት በመጠቀም የኢትዮጵያን ብሔራዊ ጥቅም ለማረጋገጥ እንዲሰራ ጥሪ አስተላልፈዋል። አንድ ክፍለ ዘመን የዘለቀ ጉዳይ ቢሆንም ግን ኢትዮጵያ ያንን አካባቢ ባለቤት አድርጋ የራሷ ግዛት የማድረግ እድል አላት፣ መልካም አጋጣሚዎች አሏት። በመጀመሪያ ደረጃ የኢትዮጵያ መንግስት ጉዳዩ ምን ያክል ስር የሰደደና ምን ያክል ችግር የፈጠረ ስለመሆኑ ግንዛቤ ሊኖረው ይገባል። የሱዳን ገበሬም ሆነ ወታደር አንድ እግሩን በራሱ ግዛት አድርጎ ሁለተኛውን እግር ወደ ኢትዮጵያ ግዛት እንዲያስገባ መፍቀድ መቻል የለበትም። ለምን? ይህንን ባደረገ ቁጥር ግጭት የሚነሳበት አካባቢ ላይ የሱዳን ህዝብና መንግስት ሲያስተዳድር እንደነበረ እውቅና እንደመስጠት ይቆጠራል። ይሄ የአማራ ክልል መንግስት የሚያደርገው ተሳትፎ እጅግ በጣም ማድነ ሆነ እፈልጋለሁ እጅግ በጣም ጥሩ እየሰራውን ማድረግ መቻል አለበት። ልዩ ኃይልን እዚያ እንትን አድርጎ ከአካባቢ ሚሊሻና ከአርሶ አዳሩ ጋር ሆኖ የሚችለውን ያክል ሁሉ ጥረት እያደረገ ነው፣ ለማስጠበቅ እጅግ በጣም እየጣረ ነው። እሱ ሊመሰገን ይገባል። ነገር ግን ይሄ ጉዳይ የአማራ ክልል መንግስት ብቻ መሆን መቻል የለበት። የድንበር ትንኮሳዎች በብዛት የሚስተዋሉት የውስጥ ሰላም ጥያቄ ውስጥ ሲገባ በመሆኑ መንግስት ሰላምን የማስከበር ሕግና ስርዓትን የማረጋገጥ ተግባር እንደሚጠብቀው አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። ዶክተር ከናን አምብለም ይባላሉ። የወለጋ ዩኒቨርሲቲ መምህር ናቸው። በበጎ አድራጎት ተግባር ላይም በመሳተፍ ላይ ይገኛሉ። በወለጋ ዞንና በምዕራብ ጉጂ ዞን በገጠር የሚኖሩ የማህበረሰብ አባላት ጋር በመሆን ከ50 በላይ ድልድዮችና ከ30 በላይ የንጹሀ ፕሮጀክቶችን ግንባታዎች ማከናወናቸውን ይናገራሉ። ተማሪዎቼ በንድፈ ሀሳብ ደረጃ የተማሩትን የህብረተሰቡን ችግር መፍታት በተግባር እንዲያሳዩ እፈልጋለሁ ነው የሚሉት ናከር መልካ ዶክተር ከናን አነጋግሮ ተከታዩን አድርሶናል ሕንዳዊው የሕዝብ አስተዳደርና የልማት አመራር ምሁሩ ዶክተር ከናናን በለም ከ12 ዓመት በፊት ወደ ወለጋ ዩኒቨርሲቲ መምህር ሆኖ መምጣታቸውን ይናገራሉ። ከ10 ዓመት በላይ የወለጋ ቆይታቸውም ከማስተማርና ጥናትና ምርምር ተግባሩ ጎን ለጎን የወለጋ ዩኒቨርሲቲ የሚሰጠውን የማህበረሰብ አቀፍ አገልግሎት ተደራሽ ለማድረግ እስከ ታችኛው የገጠር ቀበሌዎች ወርደው ሲሰሩ እንደነበር ገልጸዋል። ታዲያ ወደ ገጠር ቀበሌዎች በሚሄዱበት ጊዜ የህብረተሰቡን ኑሮ ከባድ የሚያደርጉ በርካታ የመሰረተ ልማት ችግሮች እንዳስተዋሉ የሚናገሩት ዶክተር ከናን ለጥናትና ምርምር ከእርሳቸው ጋር የሚሄዱ የሁለተኛ ዲግሪ ተማሪዎችን በዛ ዙሪያ እንዳወያዩ ገልጸዋል መጀመሪያ የራሳቸውን ገንዘብ እያወጡ በጎ ተግባሩን ሲያከናውኑ መቆየታቸውን የገለጹት ዶክተር ከናን በኋላ ላይ ግን የወለጋ ዩኒቨርሲቲ እና ህብረተሰቡ በሚያደርጉት የገንዘብ የተለያዩ የግንባታ ግብዓቶች እና ሌሎችም ድጋፎች ተግባራቸውን መቀጠላቸውን ጠቅሰዋል። የበጎ አገልግሎት ተግባሩን ለመጀመር ትልቅ ጉልበት ሆነኝ ያሉትን ቅጽበት ወደ ዛሬ ስምንት ዓመት ገደማ ወደኋላ ተመልሰው እንዲያስታውሳሉ፣ ከተማሪዎች ጋር በመሆን አንድ የገጠር ቀበሌ እንጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማይችል ያለው ከነዚህም መካከል በደሌ ወረዳ አቅራቢያ በምትገኘው ጨበቃ የተባለች ቀበሌ ውስጥ አንዲት በዕድሜ የገፉ እናት በወንዝ ሙላት ምክንያት ወንዙን መሻገር አቀቷቸው ረዥም ጊዜ ሲወስድባቸው አየሁ። ለተማሪዎችም ለተማሪዎች ነገርኳቸው። እንደዚህ ያሉ የህብረተሰቡን አዳጋች የሆኑ ችግሮችን መቅረፍ ቀላል ነው አልኳቸው። በዛው ቅጽበት ለተማሪዎችም የቤት ስራ ሰጠው። ይህ መንፈቀ ትምህርት ከማለቁ በፊት በቡድንም ሆነ በግል በህብረተሰቡ መካከል ያስተዋሉትን ችግር ፈተው እንዲመጡም ነገርኳቸው። ተማሪዎቼ ንድፈ ሐሳብ ብቻ አውቀው እንዲመረቁ አልፈልግም፣ የተማሩትን ወደ ተግባር ለውጠው የህብረተሰቡን ችግር ሲፈቱ እንጂ ብለዋል። በበደሌ አቅራቢያ በምትገኘው ጨበቃ በተባለች ቀበሌ የጀመሩት የድልድይ ሥራ ወደ ወለጋ ዞኖችም አድጎ ከሀምሳ በላይ ድልድዮችና ከሰላሳ በላይ የጉድጓድ ውሃን ለንጹህ የመጠጥ ውሃ እንዲውል ማድረጋቸውን ገልጸዋል። ከደቡብ ኦሮሚያ ምዕራብ ጉጂ በመምጣት በወለጋ ዩኒቨርሲቲ የሁለተኛ ዲግሪውን ይማር የነበረ ተማሪም በፈረንጆቹ ባለፈው ዓመት ሁለት ሺህ አያይዟቸው ወደ ቡሌ ሆራ የገጠር ቀበሌዎች እንደሄደ የጠቆሙት ዶክተር ከናን በቡሌ ሆራ የተለያዩ ቀበሌዎችም በጥቂት ወራት ብቻ የህብረተሰቡን ጉልበት በየአካባቢው የሚገኘውን የግንባታ ግብዓቶች እንዲሁም ገንዘብና እውቀት በማስተናበር ሶስት ድልድዮችን መግንባታቸውን አስታውቀዋል። እርሳቸው በሚሰሩት በጎ ተግባር ህብረተሰቡ ደስተኛ መሆኑን የሚገልጹት ዶክተር ከናን የማገለግለውን ህብረተሰብ ችግር ከመቅረፍ በላይ እርካታ የሚሰጠኝ ነገር የለም ብለዋል። ህብረተሰቡ በጣም ደስተኛ ነው። ምክንያቱም ችግሩ ነው የተፈታለት። በነገራችን ላይ የችግሩን ጥልቀትም ስለሚያውቅ በስራው ላይ በስፋት ነው የሚሳተፈው። ወንዝ የሚያቋርጡበት ድልድይ ከዚህ ቀደም ባለመኖሩ በደራሽ ጎርፍ የተወሰዱና የሞቱ ሰዎች እንዳሉ ይናገራሉ። አህዮችን ጨምሮ ሌሎችም እንስሳቶች ተወስደውባቸዋል። ድልድይ ባለመኖሩ የግብርና ምርታቸውን ለመሸጥ ወደ ገበያ መሄድ አይችሉም ነበር። ልጆቻቸው ከትምህርት ቤት ይቀሩ ነበር። ነብሰ ጡር እናቶች ጤና ተቋም ሳይደርሱ ሕይወታቸው ያልፍ ነበር። የታመሙም ሰዎች ይሞቱ ነበር። ድልድዩ ሲሰራ ይህ ሁሉ ስለሚቀረፍላቸው በጣም ደስ ይላቸዋል። ይመርቁን አለም። እስቲ አንድ የእግዚአብሔር ይባርክ በሉት። እግዚአብሔር ጨምሮ ጨማምሮ ይባርከው። አቶ ደረጀ ደበሎ ከዶክተር ከናን ጋር በመሆን በምስራቅ ወለጋ ዞን ጊዳያና ኮኖጂ ቀበሌ በድልድይ ግንባታ ስራ ላይ እንደተሳተፉ ገልጸዋል። ስለ በጎ ፈቃደኛ መሆሩም እንዲህ ይላሉ። ዶክተር ከናን መተከና ከለቴ አዳዳሲኒ ከንሳኔ ተጃጅላ ቱረኒ። ዶክተር ከናን በተለያዩ አቅጣጫዎች ህዝቡን ሲያገለግሉ ነበር። በአራቱ ወለጋዎች እስከ ቄሌም ወለጋ አንፊሎ በምስራቅና ሆሮ ጉድሮ ወለጋም ንጹሕ የመጠጥ ውሃን በማስገባት ሲሰሩ ነበር ለመሻገር የሚያስቸግሩ ወንዞች ላይም ድልድዮችን ሰርተዋል በዓመት ከአስር በላይ ድልድዮች ነው የሚሰሩት በገጠር ትምህርት ቤቶችም በሴትና ወንድ ተማሪዎች ቻቸው የመጸዳጃ ቤት ሰርተዋል ዶክተር ከናን ለህዝቡ ትልቅ አስተዋጽኦ አላቸው በህብረተሰቡ ዘንድም ተቀባይነትና ተወዳጅነት አላቸው ብለዋል ዶክተር ከናን አንበለም የወደፊት እቅዳቸውንም እንዲያብራርተዋል። ክልል ውስጥ ያልደረስንባቸው ቦታዎች ሁሉ ደርሰን መስራት እንፈልጋለን። ከድልድይና ውሃ ስራው በተጨማሪ የገጠር ትምህርት ቤቶች ላይ መስራት እንፈልጋለን። በገጠር ለሚኖሩ ዜጎችም መብራት በማዳረስ ተግባርም እንዲሁ ለመሳተፍ ከባለድርሻ አካላት ጋር እየተወያየን ነው ብለዋል። ዶክተር ከናን ከዚህ ቀደም ከገነቡት ውጪ በአሁኑ ጊዜም አስር የሚሆኑ ድልድዮችና የንጹህ ውሃ ፕሮጀክቶችን እየሰሩ መሆናቸውን ዶክተር ከናናን በለም ገልጸዋል። ለአሜሪካ ድምፅ ናኮር ምልካ ካምቦ። አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና እንዲሁም ክለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦች ጋር በዚሁ ይሰናበታለሁ። ነገ ቅዳሜ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። አድማጮች በእኛ በኩል ሰላም፣ ደህና አደሩ።